sansenna tebretsad ጤና ይስጥልኝ አድማጮች እንደምንሰንብታችኋል ጦርነት መከራና ሰቆቃን ሸሽተው ወደ ጀርመን ከሚመጡ ስደተኞች መካከል ሳይንቲስቶችም ይገኙበታል ስደተኞቹ ጀርመን እንደገቡ በቅድሚያ እንዲረጋጉ ይደረጋል እናም አስፈላጊውን ህክምና ካገኙ በኋላ ጥያቄዎች ይከተላሉ ከጥያቄዎች ውስጥ ጀርመን ምን ምን መስራት እችላለሁ የሚለው አንዱ ነው። ይህ ጥያቄ ከከፍተኛ ተቋማት የተመረቁ ምሁራንና ሳይንቲስቶችንም የሚመለከት ነው። የዛሬው የሳይንስና ኅብረተሰብ ትኩረት ነው። አብራችሁን ቆዩ። ሙሐመድ ረሺድ እጅግ ከፍተኛ ብቃት ካላቸው የሶሪያ ስደተኞች አንዱ ነው። የኩርድ ዝርያ ያለው ይህ ሶሪያዊ ሳይንቲስት ተወልዶ ያደገው ከአንደኛ ደረጃ አንስቶ በሥነ ቅመማ ትንታኔ ዲፕሎማ እስኪያገኝ ድረስ የተማረው እዚያው አሌፖ ውስጥ ነው። እንደ ጎርጎሪዮስ አቆጣጠር በ2004 የሶሪያ መንግስት ለዶክትሬት ዲግሪው ከፍተኛ ስልጠና እንዲያገኝ ወደ ቻይና ይልኳል። በቻይና የከፍተኛ ትምህርት ቆይታው ያስመዘገበው ውጤት እጅግ አመርቂ ነበር። የኩርዶች መኖሪያ በሆነው የሶሪያ ግዛት አለመረጋጋት በነገሰበት በዚያን ጊዜም እንኳን ያስመዘግብ የነበረው ውጤት ድንቅ ነበር። ቻይና ያለሁ ወደ ሀገሬ የሶሪያ መመለስ አልችልም የሚል ሀሳብ ፈጽሞ በውስጥ አልነበረም። በእውነቱ ዶክትሬቴን ከያስኩ በኋላ ብመለስ ኖሮ ጥሩ ስራ ተዘጋጅቶ ሳይጠብቀኝ አይቀርብ ነበር። ሆኖም ግን ለሰባት ዓመታት ከሀገሩ ርቆ ይከታተል የነበረው የዶክትሬት ትምህርቱ ሊጠናቀቅ ሲቃረብ ሀገሩ ሶሪያ በእርስ በርስ ግጭት ትዘፈቃለች። በዚያኑ ወቅት ሞሐመድ ህይወት ውስጥ ሌላ አሳዛኝ ነገር ይከሰታል። ሩቅ ተጉዛ በሰው ሀገር አብራው ብዙ ነገሮችን ያሳለፈችው ባለቤቱ እጅግ ኃይለኛ በሆነ ነቀርሳ ትታመማለች። በስድስት ወራት ቆይታ ብቻ ሕይወቷ ያልፋል። የዚያን ጊዜ የነ መሐማድ ወንድ ልጅ ሰባት ዓመቱ ነበር። ስድስቱን ዓመት የኖረው ቻይና ውስጥ ነው። ታናሺቱ ግን እዛው ቻይና ውስጥ ነው የተወለደችው። ለሦስቱ ወደ አገር ቤት ሶሪያ መመለስ ፈጽሞ የማይታሰብ ነበር። እንደ ጎርጎሪዮስ አቆጣጠር በ2011 የሙሐማድ ራሺድ ወንድም ከሶሪያ ጦር ሰራዊት አፈንግጦ የተሰወረበት ዓመት ነበር። እናም በወንድሙ መጥፋት የተነሳ ሙሐመድ ወደ ሶሪያ ፈጽሞ መመለስ አይችልም ነበር። ወንድሜ ከሲቪሎች በተቃራኒ ቆሞ መዋጋት አልፈለገም ነበር። እናም ስሜ መዝገብ ውስጥ መስፈሩን ከጓደኞች የሰማሁ ቻይና ሳለሁ የትምህርት ወጪ የሚሸፈንልኝ ከሶሪያ ነበር። ከዛ በኋላ ግን የሶሪያ መንግስት፣ ከእንግዲህ ለአንተ ገንዘብ የሚባል ነገር የለም አለ። ለፈጣሪ ምስጋና ይግባውና ለመጨረሻ ዓመት ወጪ የቻይና መንግስት ገንዘብ ሰጠኝ። Nam doctorate în atenat. Uh, da, și nici se regiu în atilet stia familie pe Geben, unde doctor እንደ ሙሐማድ ራሺድ ሁሉ በርካታ የሶሪያ ተማሪዎች ጀርመን ውስጥ ይኖራሉ። በምጻሩ ዳድ በመባል የሚታወቀው የጀርመኑ የከፍተኛ ትምህርት እድል ልውውጥ አገልግሎት ተቋም ከመንግስታት ጋር በመተባበር በሚሰጠው የትምህርት እድል ሶሪያውያኑም ተጠቃሚዎች ናቸው። ይሁንና በ2011 ዓ ም የእርስ በርስ ጦርነቱ ሶሪያ ውስጥ ሲፈነዳ የከፍተኛ ትምህርት ተከታታዮቹ በቀጥታ ወደ ጀርመን ይመጣሉ። ዳድ በወቅቱ ለዚህ ብሎ ያዘጋጀው ገንዘብ አልነበረም። ሆኖም ጀርመን የመጡትን እጅግ የሰለጠኑ የሶሪያ ስደተኞች ሜዳ ላይ ሊጥላቸውም አልፈለገም። እናም የጀርመን መንግስት ጦርነቱን ሸሽተው ለመጡት የከፍተኛ ትምህርት ተከታታይ ስደተኞች ለየት ያለ እርዳታ መርሃ ግብር በማዘጋጀት አብዛኛዎቹ ትምህርታቸውን በስኬት እንዲያጠናቅቁ ማድረጉን ክርስቲያን ሂልሽርስተር ይገልጣሉ። የዳድ የመካከለኛው ምስራቅ መርሃ ግብር ኃላፊው ክርስቲያን ሂልሽርስተር ለየት ያለ እርዳታ ያገኙት ተማሪዎች በመላው ዓለም የሚፈለጉ መሆናቸውን ገልጧል። የሶሪያ የትምህርት ስርዓት ምርጥ ምርጦቹን ወደ ውጭ ሰዷል ማለት ይቻላል። በጣም ጎበዝ የሆኑት ወደ ሕክምናው ዘርፍ፣ ምህንድስናው አሊያም የተፈጥሮ ሳይንሱ ይገባሉ። ሶሪያ ውስጥ የመጀመሪያ ዲግራቸውን ያገኙ ብቃት ያላቸው መሐንዲሶች በምንሰጠው የትምህርት እድል መርሃ ግብር ተጠቅመው ደረጃውን የጠበቀ ማስተርስ ከሰሩ በኋላ ላይ ስራ ያገኙ ይሆን የሚለው ብዙ ያስጨንቀኝ ነው። ጀርመን ውስጥ ለሚኖሩት የከፍተኛ ትምህርት ተከታታይ ሶሪያውያን ተማሪዎች ዳድ አዲስ መርሃ ግብርም ጀምሯል። ሶሪያውያኑ ጀርመን ከመምጣታቸው አስቀድሞ የትኛውም አገር ይኑሩ የት ለሶሪያ የአመራር ስልጠና በተሰኘው መርሃ ግብር መሳተፍ ይችላሉ። መርሃ ግብሩ በገንዘብ የሚደገፈው በጀርመን ውጭ ጉዳይ መስሪያ ቤት ነው። ከሶሪያ ፈልሰው ዮርዳኖስ ውስጥ ለሚገኙ ሳይንቲስቶችና የከፍተኛ ትምህርት ተከታታዮች እዚያው ባሉበት ዩኒቨርሲቲ የከፍተኛ ትምህርታቸውን የሚያጠናቅቁበትንም መንገድ ዳድ አመቻችቷል። ጀርመን ውስጥ የሚገኘው ፍራውን ሆፈር ጌዘል ሻፍት የተሰኘው ግዙፍ ማህበር በበኩሉ በሳይንሱና በምርምሩ ዘርፍ እጅግ በከፍተኛ ደረጃ የትምህርት ብቃት ያላቸው ሶሪያውያንን መጻኤ ጀርመን ውስጥ ለማመቻቸት ጥረት ያደርጋል። ሚንሽን የሚገኘው የምርምር ተቋም ይህን እቅድ ስኬታማ ለማድረግ የሰው ኃይል እንዳደራጀ የተቋሙ ባልደረባ ቢያተ ኮህ ይናገራሉ። Unser Fokus bei den Konzepten ist, dass wir einerseits uns an Menschen richten, die wir in den Arbeitsmarkt befähigen wollen. Ba እናተኩራለን። ለአብነት ያህል በፍራውን ሆፈር የምርምር ተቋም ወይንም ሌላ ቦታ በሚገኝ የሳይንስ ምርምር እንዲሳተፉ እናደርጋለን። ሶሪያዊው ስደተኛ ሳይንቲስት ሙሐመድ ራሺድ ከፍራውን ሆፈር ጌዘል ሻፍት በርካታ የምርምር ተቋማት ውስጥ በአንዱ እግሩን መትከል ይፈልጋል። ከሁለት ዓመታትም በፊት ነበር የዶክትሬት መመረቂያ ጽሑፉን ቻይና ውስጥ እንዳጠናቀቀ ወዲያውኑ ወደ ጀርመን የመጣው ፈተናው ካለፈ ከጥቂት ጊዜያት በኋላ ነበር። በፍራንክፈርት አንድ የሳይንስ ውይይት ላይ እንዲሳተፍ የተጋበዘው፣ ልጆቹን ወደ ጀርመን ማስመጣት የቻለው ግን ከስድስት ወራት የቢሮክራሲ ውጣውረድ በኋላ ነበር። ይህን ሁሉ ውጣ ውረድ አሳልፎም ቢሆን የዶክትሬት ማዕረጉ ጀርመን ውስጥ እውቅና እንዲሰጠው በመታገል ላይ ይገኛል። የአስኪሳካ ድረስም ጀርመን ውስጥ በዶክትሬት ማዕረጉ መጠቀም አይፈቀድለትም። ሆኖም ለዶክትሬት ማዕረጉ በሰራው ምርምር ተወዳድሮ ስራ መቀጠር ይችላል። ዩኒቨርሲቲዎች ውስጥ አሊያም ትልልቅ መስሪያ ቤቶች ውስጥ ስራ አግኝቶ ለመቀጠር እየጣረ ነው። ዙፋ ለጀርመኖቹም ሥራ መፈለጉ ቀላል እንደማይሆን እገምታለሁ። ፋብሪካዎች ውስጥ ለመቀጠር አመልክቼ ነበር። እስካሁን ግን የሚደርሰኝ መልስ ማመልከቻዬ ውድቅ መሆኑን የሚገልጽ ብቻ ነው። አሁን ግን ከሚቀጥለው ሳምንት አንስቶ በሆን ዩኒቨርሲቲ ውስጥ በውሃ ዘርፍ የተከፋይ ሰልጣኝ ስራ ቦታ አግኝቻለሁ። በስነ ቅመማ የትንታኔ ዘርፍ የዶክትሬት ዲግሪ የያዘው ሶሪያዊው ሳይንቲስት ሞሐማድ ራሺድ በአሁኑ ወቅት የጀርመንኛ ቋንቋ ለመልመድ ትግል ገጥሟል። ቋንቋ አስቸጋሪ ነው፣ ግን ዩኒቨርሲቲ ውስጥ ምርምር ስጀምር ብዙ ጀርመንኛ ቋንቋ የሚያስፈልገን አይመስለኝም። ምናልባት የምርምር ጽሑፌን በእንግሊዝኛ ቋንቋ ጽፌ አሳካዊ ይሆናል። ልጆቹን ለብቻው ለሚያሳድገው ሶሪያዊ ሳይንቲስት አባት አንድ ነገር ግን ግልጽ ነው፣ ወደ አሌፖ የሚመለስበት መንገድ ተዘግቷል። ልጆቹ ሶሪያን አያውቋትም። በአንድ ዓመት ቆይታ ብቻ እንኳን ጀርመን መኖራቸው እንደ ቤታቸው ተሰምቷቸዋል። ወንድየው ልጅ በአንደኛ ደረጃ ትምህርት ቤት ስድስተኛ ክፍል ገብቷል። ታናሸቱ ሁለተኛ ክፍል ናት። ጀርመንኛ ለሁለቱ ልጆች ከሳይንቲስቱ አባታቸው በበለጠ ይቀላቸዋል። አድማጮች፣ ስደተኛ ሳይንቲስቶች በጀርመን በሚል ርዕስ ያቀረብንላችሁ የሳይንስና ሕብረተሰብ ጥንቅር በዚህ ይደመድማል። ማንተጋፍቶት ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።